እንደምን አመሻችሁ የጋቢና ቪዮ አድማጮች፣ የዛሬ ሰኞ ጥቅምት 24 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ጠቅላይ ሚኒስትር አብይ አህመድ ከስሜታዊነትና ከወገንተኝነት የወጣ ትብብርን ጠየቁ። በድርጊታችሁ ተጨማሪ ዕልቂትና ጥፋት ከሚያመጣ ማናቸውም ተግባር እንድትቆጠቡ ነገሩን ሁሉ በስሜትና በወገንተኝነት መለኪያ ብቻ ሳንመለከት ከስሜት በላይ ሆነን የተጋረጠብንን አደጋ በብልሃት መቀልበስ እንድንችል ዜጎች የዘውትር ትብብራችሁ እንዳይለየን እጠይቃለሁ። ዘገባ ይኖረናል። የሰለጠነ የሀሳብ ልውውጥን እንደሚያበረታታ የተነገረለት ጃንጥላ የሀሳብ ገበያ ሁለተኛ መድረኩን እዚህ ዋሽንግተን ዲሲ አከናውኗል። ማልቀስ መሰባሰብና ሰላማዊ ሰልፍ መውጣት ብቻ ሳይሆን ያሉ እውቀቶችንም ለችግሮች መፍትሄ የሚያመጡ እውቀቶችንም እንደዚሁ ለሕዝብ ማቅረብ ላይ ነው ትኩረት እያደረግን ያለ። የሰማችሁት መኮንን አደራውን ነው ከጃንጥላ ቶክስ መስራቾች አንዱ ነው። ዝርዝር ጉዳዩ በምሽቱ ይደመጣል። ከውጭ ሀገር ወደ ኢትዮጵያ ተመልሶ ወጣቶችን ለጽዳት የሚያስተባብር ወጣት እንግዳም ይዘናል። በተለይ አባይና ጣናን ብክለት ያደርሳሉ የምንላቸውን ቆሻሾች ሳን ጸየፍ በጣም በርካታ የባህር ዳር አፍቃሪ ወጣቶች እንዲሁም ደግሞ ነዋሪዎች ጋራ ባህር ዳርን እናጸዳለን ማለት ነው። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ቅንብሮችም ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ። ማብቃያ ዜናዎቹ ጋር ተመልሰን ወደ እናንተ መተናል የአዲስ አበባ ከተማ አስተዳደር በመሀል ከተማ ከአምስት መቶ ሺ በላይ የጋራ መኖሪያ ቤቶችን ለማስገንባት ስራ ማስጀመሩን የከተማው ምክትል ከንቲባ አቶ ታከለ ኡማ አስታወቁ። በተያዘው ባጀት አመትም በመልሶ ማልማትና በአዳዲስ ፕሮጀክቶች በዘጠኙም ክፍለ ከተሞች በ69 ነጥብ ሁለት ሄክታር መሬት ላይ ከሀያ ሺ አምስት መቶ አራት በላይ የጋራ መኖሪያ ቤቶች ግንባታ የማስጀመር ስነስርዓት ተካሂዷል። ምክትል ከንቲባው ታከለ ኡማ በለጋሀር የጋራ ቤቶች ግንባታ ስራ ባሳለፍ ነው ቅዳሜ ጥቅምት ሃያ ሁለት ሁለት ሺ አስራ ሁለት አመተ ምህረት አስጀምረዋል ግንባታው ነዋሪዎችን እንደማያፈናቅልም ገልጸዋል የከተማ ነዋሪዎች ወደ ከተማ ጫፍ የሚሄዱበት ሳይሆን በተወለዱበት በኖሩበት እቁባቸውንና እድራቸውን በጋራ ባከናወኑበት በዛው ቦታ ላይ እንደገና አዲስ ቤት አዲስ ህይወት እንዲጀምሩ ስለምናደርግ ከዚህ በፊት የቤት ግንባታ ላይ የሰራናቸውን እንሰሶች ሁሉ በማስተካከል በሂደቱ ደግሞ የተገኙ መልካም ነገሮችን በመቀመር አዲስ የቤት ግንባታ አዲስ የመኖሪያ ግንባታ በዘጠኙም ክፍለ ከተማ በመሃል ከተማ ዘገባው የፀሐይ ዳምጠው ነው። በሞዛምቢክ ሰሜናዊ ክፍል በሩሲያ ኩባንያ የተቀጠሩ ወታደራዊ ተቃራጮች ሞት አፍሪካ ውስጥ ባለው የሩሲያ የደህንነት ህልውና ላይ አዲስ ጥያቄ እያስነሳ ነው። ከክሬምሊን ጋር ግንኙነት ያለው ዋግነር ግሩፕ የተባለ የግል ወታደራዊ ኩባንያ የተቀጠሩ አምስት ወታደሮችና ሀያ የሞዛምቢክ መከላከያ ኃይል ወታደሮች ካቦ ዴልጋዶ በተባለው ክፍለ ሀገር ሙዱምቤ ወረዳ ላይ በደፈጣ ጥቃት እንደተገደሉ ካርታ ዴ ሞዛምቢክ የተባለ ጋዜጣት ዘግቧል። አማጽያኑ በደፈጣ ጥቃቱ ወቅት ሁለት መኪኖችን እንዳቃጠሉም ታውቋል። የአሜሪካ ድምጽ ከሞዛምቢክ መንግስት ማብራሪያ ለማግኘት ያደረገው ጥረት ስኬት አላገኘም። ሩሲያ ሞዛምቢክ ውስጥ ወታደሮች የሉኝም ትላለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሀገራቸው ከአፍሪቃ ሀገሮች ጋር በኢኮኖሚና በጸጥታ ግንኙነት ላይ እንደምታተኩር ገልጸዋል። የኢራቅ ባለስልጣኖች ዛሬ በገለጹት መሰረት ካርባላ በተባለችው የኢራቅ የተቀደሰች ከተማ ላይ ሶስት ተቃዋሚዎች በጸጥታ ኃይሎች በተከፈተባቸው ተኩስ ተገድለዋል። ግድያው የተፈጸመው ትላንት ሌሊት ሲሆን አንድ ቡድን የኢራን ቆንስላ ባለበት ግንብ ላይ ለመውጣት ከሞከረ በኋላ እንደሆነም ተገልጿል። ትናንት ለሌት በቦታ ላይ የተሰባሰቡ ተቃዋሚዎች ኢራን ትውጣ፣ ካርባላ ነጻ ትሁን የሚል መፈክር ያሰሙ እንደነበርም ተዘግቧል። ተክሱ ከመከፈቱ በፊት ተቃዋሚዎች የኢራን ቆንስራ ባለበት ግንብ ላይ የተለያዩ ነገሮችን ይወረውሩ እንደነበርና እሳት ለማቀጣጠልም እንደሞከሩ ባለስልጣኖች ተናግረዋል። ኢራቅ ውስጥ ባለፈው ወር ተቃውሞ ከተነሳበት ጊዜ አንስቶ ሁለት መቶ ሀምሳ በላይ የሚሆኑ ሰዎች ተገድለዋል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ሰዎችም ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረም ነው እያስተናገድናችሁ እንገኛለን። አሁን የቀዳሚውን የዕለቱን ርሳችን እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድ በትላንትና ዕለት በሰጡት መግለጫ ሰሞኑን በተከሰተው ግጭት የሰማኒያ ስድስት ሰዎች ሕይወት ማለፉን አረጋገጡ። ይህ ክፉ ክስተትም በኢትዮጵያ የግጭት እሳት ሲነሳ አንዱን ክፍል አቃጥሎ ሌላውን አሙቆ የሚያልፍ እንዳልሆነ ያሳየ ነው ብለዋል። ጽዮን ግርማ የጠቅላይ ሚኒስቴሩን መግለጫ በተከታዩ ዘገባ ትዳስሰዋለች። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከጽሕፈት ቤታቸው በሰጡት በዚሁ ሰሞኑን በሀገሪቱ የተከሰተውን ሁከትና ግጭት በተመለከተ የተጠናቀረ መግለጫ የሟቾቹን ማንነት በጾታ በብሔርና በእምነት ለይተው ከዘረዘሩ በኋላ የሟቾቹን ማንነት ለመግለጽ ምክንያት ነው ያሉትን ማብራሪያ ሰጥተውበታል። አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። በእርግጥ ጥቂቶች የሰው ሕይወት ለማትረፍ በግጭቱ ሕይወታቸው አልፏል። ብዙዎች ሌሎች እንዳይጎዱ ሸሽገዋል። ብዙዎች የቆሰሉትን ነፍስ ለማትረፍ ደክመዋል። በኢትዮጵያ የግጭት እሳት ሲነሳ ሁሉንም ይጠብሳል። አንዱን ክፍል አቃጥሎ ሌላውን አሙቆ የሚያልፍ ዓለም ሆኑን ይህ ክፉ ክስተት ብዙ ያስተምራል። ጠቅላይ ሚኒስትር አብይ አህመድ አያይዘው እንዲህ ያለው ክፉ ክስተት ተመልሶ እንዳይከሰት ዜጎች በጋራ በትብብር በሰላም መኖር እንደሚገባቸው ምክረ ሀሳብ ለግሰዋል። ከጊዜ ወደ ጊዜ እየሰፋና እያበጠ በመጣው ዓለም ውስጥ ካልተደመርን ተጽዕኖ የመፍጠር አቅም አይኖረንም። እጅግ ባነስን ቁጥር የድህነታችን መጠን ስለሚጨምር ድህነት ለሚያስከትለው ግጭት ተላልፈን እንሰጣለን። ያም ወደማያባራ ጦርነት ውስጥ ይከተናል። በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። በዓለም ላይ በሰላም አብረው የማይኖሩ በጦርነት ግን አብረው የሚኖሩ ሀገሮች አሉ። ግጭትና ጦርነት የሚያስከፍሉትን ዋጋ ከእኛ በላይ ለዓለም ሊናገር የሚገባው ሀገር አለ ብዬ አላምንም። ተጋጭተን አይተነዋል። ተዋግተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም አከሰረን እንጂ አላተረፈንም። አዋረደን እንጂ ከፍ አላደረገንም። አወረደን እንጂ ከፍ አላደረገንም። አደኸየን እንጂ አላበለጸገንም። ከፋፈለን እንጂ አልደመረንም፣ አልሰበሰበንም። ሀብታችንም ሊያከማች አልተቻለውም። በሚደርሱት ግጭቶች መንግስት እርምጃ ለመውሰድ የፖለቲካና ዲሞክራሲ ምህዳሩን ለማስፋት ከማሰብ ሆደ ሰፊነት እንዳሳየ ተገልጸው፣ ከኃይልና ከጉልበት ይልቅም ትምህርትና ምክር ይሻላል በሚል ትዕግስት ማሳየቱን አያይዘው ተናግረዋል። በአንድ በኩል ያለፉትን ስህተቶች ለማረም እየሰራን፣ በሌላ በኩል ደግሞ ሰላምና ደህንነትን ለማረጋገጥ ህጋዊና ተመጣጣኝ እርምጃዎችን በመውሰድ አገር የማጽናት ተግባራችንን አጠናክረን እንቀጥላለን። በዚሁ አግባብ አልሚ ሁሉ የስራውን አጥፊ ሁሉ ደግሞ በጥፋቱ ልክ ተጠያቂ እየሆነ የሚሄድበት ለውጥ እየሆነ የሚሄድበት ሀገር መገንባት ካልቻል አሁን እየተፈጠረ ባለው የተካረረ የማንነት እሳቤ የምንባላ እንጂ በጋራ መኖር የሚያስችለን አይሆንም። የሃይማኖት አባቶች፣ የጎሳ መሪዎች፣ የፖለቲካ ልሂቃን፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ምሁራንና ሌሎች የህብረተሰብ ክፍሎች መንግስት የሀገሪቱን ሰላም ደህንነትና አንድነት ለማስጠበቅ ሲል ህግና ሥርዓት እንዲያስከብር ደጋግመው ጠይቀዋል። ተገቢም ጥያቄ ነው። ሁላችሁም እንደምትገነዘቡት በመጣንበት መንገድ ላለመጓዝ ስንል በብዙ ታግሰናል። በመጣንበት መንገድ አንጓዝም ስንል ግን የመንግስት በብቸኝነት ኃይል የመጠቀም መብት ቀርቷል ማለት አይደለም። ከሆነም ሀገር ሆነ መቀጠል አይቻለንም። መንግስት ህግ የሚፈቅድለትን ሁሉ ለማድረግ አቅምም ዝግጁነትም ብቃትም አለው። ጠቅላይ ሚኒስትር አብይ አህመድ በመጨረሻ የተናገሩት ሁሉም ሰው ከስሜታዊትነት እና ከወገንተኝነት በወጣ ትብብር ጉዳዩን ወደ ሰላማዊ መንገድ እንዲመለስ ጥረት ማድረግ እንዳለበት አሳስበዋል። አድማጮች በዚህ ጉዳይ ላይ ከሟች ቤተሰቦች ውስጥ የተወሰኑትን አነጋግረናል። ምን ትላላችሁ? በጠቅላይ ሚኒስትሩ መግለጫ ላይ እንዲሁም በአጠቃላይ ከመንግስት በኩል ምን ጥያቄን ታቀርባላችሁ ስንል ጠይቀናቸዋል። ምላሽ ሰጥተውናል። በነገው ምሽት ሙሉን إذن النمل الأس ጽዮንን ለዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በዚህ በዋሽንግተን ዲሲ ዙሪያ በሚኖሩ ኢትዮጵያውያን መካከል የሰለጠነ የሀሳብ ገበያ እንዲኖር የሚተጋው ዣንጥላ ቶክስ ቅዳሜ ምሽት ተረኛ መድረኩን አስተናግዷል። ሙዓዘ ጥበባት ዳንኤል ክብረትና የፀሐይ አሳታሚ ድርጅት ባለቤት ኤልያስ ወንድሙም በመድረኩ ላይ ምልከታቸውን አጋርተዋል። ሀብታሙ ስዩም መድረኩን ቃኝቶታል እንደሚከተለው ይደመጣል ከፊት ለፊት በሚገኙት እንስት ቫዮሊንና ኪቦርድ ተጫዋቾች የሚቃኘውን ዜማ እያዳመጠ መድረክ ላይ ትኩረቱን ያደረገው ተመልካች በዋናነት የሚጠባበቀው ለውይይት ለንግግር የሚበቁ ሐሳቦችን እንዲሰነዝሩ ቀጠሮ የተያዘላቸውን እንግዶች ነው። ጃንጥላ ቶክስ የተሰኘውን የውይይት መርሃ ግብር ከሁለት ባልደረቦቹ ጋር ከሁለት ዓመታት በፊት የጀመረው አወቀ ስም ወርቅ የናፈቀው ይህንን ይመስላል። በሐሳብ ዙሪያ ለመሰባሰብ የፈቀዱ ሰዎች ማየት ቋቋምበት የቻለው ዓላማ ዋናው ዓላማው በሀሳብ ተሰባስበን እንድንመካከር ከኢትዮጵያውያን ወገኖቻችን ጋር በስራ ልምድ፣ በእውቀት፣ በትምህርት ከፍተኛ ደረጃ ላይ የደረሱ ኢትዮጵያውያን ወገኖቻችን መጥተው ከነሱ ጋር ተገናኝተን የምንመካከርበት መድረክ ነው። ብዙ ጊዜ ከተመለከት በፖለቲካ የሚሰባሰቡበት መድረክ አለን፣ በሃይማኖት የምንሰባሰብበት መድረክ አለን፣ በስነ ጽሁፍ፣ በሌሎች በርካታ መንገዶች የምንሰባሰብባቸው መሰባሰቢያ መንገዶች አሉ። ነገር ግን በሀሳብ ዙሪያ ተሰባስበን የምንመካከርበት መድረኮች ብዙ አይታዩም፣ በዚህ በዋሽንግተን ዲሲ አካባቢ ማለት ነው። ስለዚህ የጃንጥላ የተመሰረተበት ዓላማ ይህንን መድረክ በመፍጠር ሕይወታችን የሚያስሻሽል ወገኖቻችንን፣ ኢትዮጵያውያንን የሚጠቅም የመመካከሪያ መድረክ የመማማሪያ መድረክ ማዘጋጀት ነው። መጽሐፎች በምትመለከቱበት ጊዜ አሁን መድረኩ ተከፍተዋል። ቀዳሚው ሐሳብ የፀሐይ አሳታሚ ድርጅት ባለቤት የአቶ ኤልያስ ወንድሙ ነው። በምዕራባውያን የተዘጋጁ ትርክቶች አፍሪካን ብሎም ኢትዮጵያን አለባሌ መልክ እንዴት እንደሰጧትና የራስን ትርክት የማዘጋጀትን አስፈላጊነት ከመድረኩ ላይ ሆነው እያወሱ ነው። ሁለት አይነት ፓራዶክስ አለ። አንደኛው ውጭ አገር ያሉ ሰዎች ስለኛ አያውቁም፤ ምክንያቱም መጽሐፎ የተሳተመው እነሱ አገር ነው ብለን እንውሰድ ግን እኛ ሀገር ያሉ ደግሞ የተማሩ ሰዎች የሚያረጉትና የሚጠቀሙት መጽሐፍ ከፈረንጆቹ የመጣው ወይም አስተማሪዎቻቸው እነሱ ናቸው። ስለዚህ ምንድን ነው የሆነው? እኛ ሀገር ውስጥ እንኳን ያሉት ኢሊቶች የራሳቸውን ሰው እንደ ሰው አያውቁም። እነሱ ትልቅ ናቸው፣ እነሱ የተማሩ ናቸው፣ እነሱ የበለፀጉ ናቸው፣ ወይም ደግሞ ሲቪላይዝድ ናቸው፣ ሌላው ግን አይደለም። ስለዚህ ነው እየታደገ ሲመጣ አዳፕት የምናደርገው የፖለቲካል አይዲዮሎጂ ኢምፕሊመንት የምናደርጋቸው ፖሊሲዎች ኢትዮጵያዊ አልነበሩም። የመርሃ ግብሩ ሌላኛ መስራች ምህረት ወይንም ሜሪ አሰፋ ማህበራዊ ሚዲያዎችን መሰረት ያደረጉ ትርኢቶችን በማዘጋጀት ትታወቃለች። መርሃ ግብሩ ነባር አስተሳሰቦችን ለመሞገት ማቀዱንም ትናገራለች። አስተሳሰባችንን የሚቀይር ነገር እንደዚህ አይነት ነገሮች ዲስከስ እንድናረግ ነው። ከኛ የበለጡ ብዙ እውቀት ያላቸው ሰዎች አሉ እና ከነሱ እውቀት እኛ እንድንማር በካልቸራችን ደግሞ በእኛ ይሄ ቁጭ ብሎ መነጋገር በአይዲያ በደም ዲስከስ ማድረግ ብዙ አናምንም፣ እና ያንን ካልቸር ክሬት ለማድረግ ስለፈለግን ነው። ትረኛው ተናጋሪ መዋዘ ጥበባት ዳንኤል ክብረት መድረኩን ይዘዋል። የተሳሳቱና በዘመኑ ትውልድ ልቦና ውስጥ የተቀበሩ አውዳሚ ትርክቶች ስለምን መወገድ እንዳለባቸው እየተሟገቱ ነው። ወይብለ ኢትዮጵያ ሰራሉ ይብል ሰው ትልቁ ፕሮጀክታችን ትልቁ የዜግነት ግዴታችን አሁን ያለው የዜግነት ግዴታችን እነዚህ ትርክቶች የተቀበሩ ፈርጆች ለቀማ ላይ መስራት መቻላል። አሁን የምናያቸው ነገሮች ነገም የምናያቸው የምንም ውጤቶች አሉ። የጃም ጥላ ሌላኛ መስራች ለሆነው መኮንን አደራው ከዚህ መድረክ የሚወጣው ሰው ሙሉ በሙሉ መስማማት ላይጠበቅበት ይችላል። ሆኖም አማራጭ ሀሳቦችን ለመስማት እድሉን እንዳገኘ ይሰማዋል። የመርሃ ግብሩም ትልቅ ግብ ይሄ መሆኑን ያስገነዝባል። ስማችንም ጃንጥላ ነው። ጃንጥላ የሆንበት ምክንያት አካታች ነው፣ የሀሳብ አካታችነትን ነው። እንግዲህ የተለያዩ ልዩነቶችም ሊኖሩ ይችላሉ፣ የተለያዩ አመለካከቶች ሊኖሩ ይችላሉ። ግን ደግሞ በመሰባሰብ ሀሳባችንን አንድ ላይ በማድረግ አን የተሻሉ ሀሳቦችን ልናመነጭ እንችላል እና ከዚህ የሚወጡ ሰዎች በመሰባሰብ በመማማር እኛ ሁልጊዜ ያው ሰው ሲሞት ሰው ሲጎዳ ማልቀስ መሰባሰብና ሰላማዊ ሰልፍ መውጣት ብቻ ሳይሆን ያሉ እውቀቶችንም ለችግሮች መፍትሄ የሚያመጡ እውቀቶችንም እንደዚሁ ለሕዝብ ማቅረብ ላይ ነው ትኩረት እያደረግን ያለ ነውና ማንበብና ሐሳብ መስጠት ላይ እንዲያተኩሩ ነው። ብዙ እንዲያነቡ፣ እንደዚህ ያሉ መድረኮችንም እንዲፈልጉ እና ደግሞ የጃንጥላ ቤተሰብም እንዲሆኑ ነው ከዚህ የሚሄዱ ሰዎች። ጃንጥላ ቶክስ በበጎ አድራጊዎች ድጋፍ የሚዘጋጅ መድረክ ነው። አዘጋጆቹ ለዝግጅቱ መሳካት ከራሳቸው ኪስ አልፈው አንዳንዴ የደጋፊዎችን በር እንደሚቆረቁሩ ነግረውኛል። አቅም እስከፈቀደ ድረስ የሐሳብ ገበያ መሆናቸውን እንደሚቀጥሉም አጫውተውኛል። እንግዲህ ትልቅ ቦታ ላይ ደርሰው ለማየት አላማችን ነው። ከሁሉም በላይ የሰው አስተሳሰብ እንዲለወጥ ለውጥ ከኛ እንዲጀምር ዋናው እንግዲህ በሀሳብ ዲስከስ ስለምናደርግ እኛ መጀመሪያ ከተለወጥን፣ አጠገባችን ያለው ሰው ይለወጣል። እኛ እንደ ማህበረሰብ ከተለወጥን፣ አገራችን ይለወጣል። አገራችን ትልቅ ቦታ ያድቃል። ለአሁኑ ይሄ መድረክ በየሶስት ወሩ እንደሚቀጥል ተስፋ አድርገዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬድዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ወዴት? እዚህ ከዋሽንግተን ዲሲ ወደ ወደ ባህር ዳር ወደ ባህር ዳር እንሄዳለን። አሁን በዘጌ ዘጋቢዎቻችን መስኮት ነው ፕሮግራሙና፣ እሱ ነው ወደ ባህር ዳር የሚወስደን ከውጭ ሀገር ወደ ኢትዮጵያ ባህር ዳር ተመልሶ ከዛ ከሚገኙ ወጣቶች ጋር በከተማ ጽዳት ላይ የተሰማራ ወጣት እንግዳ አለን። እንግዳውን ይዛለን የመጣችው የባህር ዳሯ ዘጋቢያችን አስቴር ምስጋናው ናት። ራሱን በሚያስተዋውቅበት ይጀምራል። ሰዓሊ ራስ በረከት የስዕልና የበጎ አድራጎት ፈቃደኛ ወጣት የባህርዳር ከተማ በስቱዲዮ ውስጥ ነው የምገኘው የተለያዩ ስዕሎቹን እየተመለከትኩ ነው እና እነዚህ ስዕሎች እንግዲህ ለየት ለየት ያሉ ናቸው እንደው ታይበት አንግል የትኛው ነው በስዕል ስራዎች ውስጥ ትኩረት የማደርገው ለረዥም ጊዜ በኢትዮጵያዊነት ትኩረት አደርጋለሁ። ምክንያቱም ኢትዮጵያዊነትን ስታነሽ ተፈጥሮ፣ የራስሽ ማንነት፣ ባህል፣ ወግ፣ ብዙ ነገሮች ስላሉት ኢትዮጵያዊነት ላይ ትኩረት ያደረገ የስዕል ስራ እንሰራለሁ። የምሰራቸው አሳሳል ዘይቤዎችም ኢትዮጵያኒዝም ወይም ደግሞ የኢትዮጵያኖችን ያሳሳል ዘይቤ ተጠቅሜ የምሰራቸው ስዕሎች ናቸው። ወደ ተፈጥሮ ያደላሉ ስራዎቹ ማለት ነው። ሌላው ደግሞ የባህር ዳር ከተማ ጽዳት ተቆርቋሪ ነ በዋናነት ወጣቶችን አደራጅተህ አንድ ለየት ያለ ስራ እንደሁም በየሳምንቱ የሚሰራለ ከዚህ በፊት ሰርቻለሁ። ሰው ልጅ ያደኩት ባህር ዳር ከተማ ነው። የምኖረው ባህር ዳር ከተማ ነው። እንደምታየው እንግዲህ አንቺም ባይንሽ እያየሽ ነው። አባይና ጣና በጣም ከባድ ችግር ላይ ነው ያለው ለከተማ የዘጠና ደቂቃ ብሎም አባይና ጣናን ከቆሻሻ ብክለት መታደግ የሚል አንድ አመት ከዘጠኝ ወር የሞላው ፕሮግራም አለን። ሁሉም ቅዳሜ ቅዳሜ አንድ ሰዓት ከሰላሳ የድሮ ጊዮን ሆቴል ላይ በመገናኘት ባህር ዳር የቆሸሹ አካባቢዎችን በተለይ አባይና ጣናን ብክለት ያደርሳሉ የምንላቸውን ቆሻሾች ሳንጸየፍ፣ በጣም በርካታ የባህር ዳር አፍቃሪ ወጣቶች እንዲሁም ደግሞ ነዋሪዎች ጋራ ባህር ዳርን እናጸዳለን ማለት ነው። የምታስተባብረው አንተ ነህ? አዎ ማስተባብረው እኔ ነኝ። ፕሮግራሙን የጀመርኩትም እኔ ነኝ። ጽዳት ዘመቸው እኔ ብጀምረው፣ ከኔ በለጠ ደግሞ የሚሳተፉበት ትኩረት ሰጦ የሚሰሩበት በጣም ወጣቶች አሉ እንደ ባለቤት የለውም። በቃ የጽዳት ዘመቻችን ባለቤት የለውም። ምክንያቱም ማህበር ስላልሆነ ሁሉም ሰው እየመጣ በቃ ዛሬ አርቲስት በረከት የለም እኔ ነኝ የማስተባብረው። የጽዳት ዘመቻችን ይሄን ይመስላል። በዚህ በዚህ ቦታ ሄደን ይሄን እናጸዳለን፣ ስናጸዳ ይሄን እናነሳለን ምናምን ብሎ የመጣው ሰው ያስተባብራል ማለት ነው። እና በዚህ መልኩ ነው አሁን እየተሰራ ያለው ዘ ሰማንያ ሶስተኛ የጽዳት ዘመቻችን ደርሰናል። ማህበራዊ ሚዲያ ለበጎ አላማ ነው የምትጠቀመው። በቅርቡ እንደውም የጣና ሽልማት ላይ ያው ተሸላሚ ነበር። ከማህበራዊ ሚዲያዎች ገጾች ላይ የምንሰራቸው ነገሮች በነገራችን ላይ ሰው ላይ መርዝ ይሆናሉ፣ ሰው ላይ ማር ይሆናሉ። በእኔ የፌስቡክ ፔጅ ላይ ምንድነው ብዙ ጊዜ አሁን እንደምታየው ሰውን ስለ መርዳት ትኩረት እናደርጋለን። እንደዚህ እንደዚህ አይነት ነገሮች አልፎ አልፎ የምንጽፈውም ድረስ ስለ አማራነት ነው። ስለ አማራነት ስንጽፍም ደግሞ አማራ ብቻውን ወደፊት ነው ደፊት ይሄድ ትግሬ፣ ኦሮሞ፣ ጋምቤላ ይጥፋ የሚል ሳይሆን እንዋደድ ብሎ ግን አማራ እንደ አማራነቱ ይቁም የሚል ሀሳብ እናነሳበታለን እንጂ የተለየ መጥፎ ሀሳብ አንስተን በማህበራዊ ሚዲያ ላይ አንጠቅምም በዚህም የጣና ዋርድ ሽልማት የ2000 አስራ ሁለት አስራ ሁለት ተሸላሚ ነበርኩ ማለት ነው። ከውጭ ሀገር ጥሩ ጥሩ ተሞክሮቹን ይዘህ መጥተህ እንግዲህ ሀገራችን ላይ እየተንቀሳቀስክ ነው። አንዱ ጽዳት ነው። ሁለተኛው ደግሞ ማህበረሰባችን ግብር የመክፈል ባህሉ እንዲዳብር ደግሞ ያው አንተ እየሰራህ ነው። መንግስት በህዝብ ለዋላዊነቱን መቀለዱን ያቁም የሚል መልእክት አንግቤ በዛ አማካኝነት ወጥቼ ትንሽ ተሰድጄ ነበረ። ስሄድ እንዳጋጣሚ ወደ ኬንያ ሄድኩኝ። ከኬንያ በኋላ እንዳጋጣሚ ባለቤቴ ነጭ ነበረች ዛን ጊዜ እሷ ወደ ኬንያ መጣች። ከዛ በኋላ ነው ወደ ለንደን ወይም ወደ እንግሊዝ ሀገር የነበርኩት ማለት ነው። አምስት ዓመት ቆይቼ መጣው። ተመልሼ ስመጣም ያው ያገኘሁት ነገር ምንም የተለየ ነገር አልነበረም። እንደነበረችው ሀገራችን ያገኘዋት ምናምን። ከዛ በኋላም ደግሞ ከእነዚህ ጋራ ተያይዞ ያው እንግዲህ መንግስት ወይም ደግሞ አሁን እንደሚባለው ተጽዕኖ ፈጣሪ ወጣቶች ምናምን የሚሉት እንግዲህ እንደዛ አሉኝና የግብር አምባሳደር ተብዬ ተሾምኩኝ። በመቀጠል የሰላም አምባሳደር ተብዬ ሁለት ሹመት በአንድ ዓመት ተመሳሳይ ሹመት ሰጡን ማለት ነው። ያ ሹመት ሲሰጠ ምንድን ነው ሰው ግብር እንዲከፍል ብቻ አይደለም። በነገራችን ላይ ግብር ካላግባብ ሰው ሲጠየቅም ጥያቄ ሂደን እንድናነሳ፣ ችግራቸውን እንድንፈታለት ሰውም ደግሞ በአግባቡ ግብር ከፍሎ ማህበረሰቡንና አገሩን እንዲያገለግል እና የግብር አምባሳደርነት የተሳካ ስራ የሰሩ ተብሎ ሲሸለም አብሬ ተሸላሚ ነበርኩ። የሰላሙ ሽልማት እዚሁ ጋር የተያያዘ ነው። የሰላም ሽልማት ከዚህ ጋር የተያያዘ አይደለም። የሰላም አምባሳደርነት ከተሾምን በኋላ ምንድን ነው የምንሰራው? በተለያዩ ሰላም በሌለባቸው ቦታዎች ላይ እየዞርን ሰላምን ለህብረተሰቡ የማወጅ በኪነ ጥበብን በተለይ ደግሞ ኪነ ጥበብ ያው እንደምታውቂያት አያልነች አቅም አላት። ኪነ ጥበብ አቅምን ተጠቅመን ለህብረተሰቡ ሰላምን የመስበክና የማስተማር ስራ እንሰራለን። በስዕል ኤግዚቢሽን ይሄን ሁለት ጊዜ በሰላም አምባሳደርነቴ የግሊን የበኩሌን አድርግ ያለው ማለት ነው። ሌላው በቅርቡ ምን አዲስ ባህር ዳር በሚል ርዕስ የሬዲዮ ፕሮግራም ልጀምር ነው። ይዘቱ ምን ላይ ያተኩራል? ኤፍኤም ዘጠና ስድስት ነጥብ ዘጠኝ ዘወትር ሮብ ከስምንት ሰዓት እስከ ዘጠኝ ሰዓት በቀጥታ ስርጭት የሚተላለፍ ፕሮግራም ሲሆን በዚህ ፕሮግራም ላይ ወቅታዊ የሆኑ በከተማችን እየተደረጉ ያሉ ደግና በጎ ነገሮችን ለማህበረሰባችን እናሳውቃለን። ባህር ዳር እንደምታያት ውብ የሆነች ከተማ ነች። ነገር ግን ፖለቲካው የፈጠረባት ትልቅ ተጽዕኖ አለ። ባህር ዳር ችግር በሚፈጠርበት ሰዓት የሚፈረጥጡ በዙሪያ የሚጠፉም ደግሞ ቱሪስቶች ናቸው። ነዋሪዎቹ አሉ ነዋሪዎቹ አሉ፣ ቱሪስቶች አሉ። እና የከተማችን የቱሪስት መስብነት ከእለት እለት እየቀ ያነሳው መጥቷል። ይሁን እንጂ በአሁኑ ሰዓት ያው ከተማችን ላይ ያለው ሰላም በጣም የተረጋጋ፣ ሰው በስነ ስርዓት በሰላም ወጥቶ የሚገባባት ከተማ ሆናለች። ስለዚህ በቱሪስቱ ስራ ላይ ትኩረት ሰጠን እንሰራለን። ከክልሉ ባህልና ቱሪዝም ያው የተለያዩ በጎ አድራጎት ስራዎችንም እየሰራ ነው። የማህበረሰቡን አስተሳሰብ የሚቀይርም ስራ እየሰራ ነው እና በወጣትነት የድሜ ክልል ውስጥ ይሄ ትልቅ ስራ ስለሆነ እንግዲህ፣ በአሜሪካ ድምጽ ሬዲዮ ወይም በጋቢና ፕሮግራማችን ስም አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ። አስቴርን ለዘገባው እናመሰግናታለን። በቀጣይ የአፍሪካ የፋይናንስ ቴክኖሎጂ በየዓመቱ ሚያዝያ ላይ በዩናይትድ ስቴትስ ዋሽንግተን ዲሲ፣ ህዳር ላይ ደግሞ በተመረጠ የአፍሪካ ከተማ ውስጥ የሚደረግ የቴክኖሎጂ ድርጅቶችና የፋይናንስ ዘርፍ ተቋማት የሚገናኙበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው አዲስ አበባ ሆናለች። ከሁለት መቶ በላይ ባለሀብቶች የቴክኖሎጂና የፋይናንስ ዘርፍ ወጣኔዎች የሚገናኙበት ጉባኤ ለኢትዮጵያ ምን እርባና አለው? ሀብታሙ ስዩም እንግዳ ያደረጋቸው የጉባኤው ሁለተኛ አስተባባሪ የአይቤክስ ፍሮንቲየር የኢንቨስትመንት አማካሪ ድርጅት መስራች ዘካሪያስ አምሳሉ ይህንን ጥያቄ በመመለስ ይጀምራሉ። በሁለት ሺህ አስራ ስምንት ባለን ጉባኤ ላይ ወደ ሀያ ሚሊዮን የአሜሪካን ዶላር ኢንቨስትመንት የአፍሪካ ፊንቴክ ከምፓኒዎች እንዲያገኙ አድርገናል። እዚህ አሁን ወደ ኢትዮጵያ ሲመጣ የኢትዮጵያ ጀማሪ ስታርታፖች ወይም ከምፓኒዎች ሌላ ከተማ ላይ ሄደው ተወዳድረው ወይም ደግሞ ያላቸውን አገልግሎትና ፕሮዳክት አሳይተው ከሌሎች የአፍሪካ አጋሮቻቸው ጋር ለመወዳደር አቅሙም ጉዞውም ከባድ ሊሆን ይችላል። መሀል ከተማቸው ላይ ግን ሲመጣ ኢንቨስተሮችን ይዘን ነው የምንመጣው። ሶስት መቶ ሀምሳ ተሰብሳቢዎች እንጠብቃለን ከዛ ውስጥ ወደ መቶ ሰባ አምስት የሚሆኑት ከሌላ ዓለም የሚመጡ ናቸው። በአማካኝ ከሚመጡ ተሰብሳቢዎች ውስጥ ወደ ሀያ አምስት ፐርሰንት ወይም ሀያ አምስት በመቶ ኢንቨስተሮች ናቸው። ስለዚህ እነዚህ ኢንቨስተሮች የኢትዮጵያ ቴክኖሎጂ ጀማሪዎች አገልግሎታቸውን፣ ፕሮዳክታቸውን አሳይተው ኢንቨስትመንት የሚስቡበት አጋጣሚ ይሆናል። በሚቀጥለው ቀን ፒች ኢትዮጵያ የሚባል የስታርታፕ ውድድር ዝግጅትም አድርገናል። ስለዚህ ትልቅ የሆነ የኢንቨስትመንት አጋጣሚ ለኢትዮጵያ ስታርታፖች ይፈጥራል። በቴክኖሎጂው ዓለም ውስጥ እንግዲህ ወጣኔ የሆኑ የኢትዮጵያ ሰዎችም በዚህ መርሃ ግብር ላይ፣ በዚህ ጉባኤ ላይ ንግግር ያደርጋሉ ስለ ስራቸው ያስተዋውቃሉ ተብሎ ይጠበቃል። ምን አይነት ምን አይነት ድርጅቶች ናቸው ይሄ መድረክ የሚሰጣቸው? ስራዎቻችን እነዚህ ናቸው፣ በዚህ ደረጃ ደግፉን፣ ወይንም ሀሳቦቻችንን ግዙ ለማለት የተዘጋጁት ምን አይነት ሰዎች ናቸው? ከዓለም አቀፉ ልጀምረልህን ከዓለም አቀፉ ስንመጣ የቴክኖሎጂ ኢንቨስተሮች በርካታ ከአጠቃላይ ሳቢዎች ውስጥ ወደ ሀያ አምስት በመቶዎቹ ኢንቨስተሮች ናቸው። ኢኮሜርስ ላይ እና ፊንቴክ ላይ የሚሰሩ ካምፓኒዎችን ለይተው መርጠው ኢንቨስት ለማድረግ የሚመጡ ከዛ በመቀጠል ደግሞ ትልልቅ ባንኮች አሉ። ለምሳሌ የኬንያው ኬሲቢ ባንክ አለ። ትልቁ ከባንክነትም ባለፈ የፊንቴክ ተጠቃሚዎች ናቸው። በተለይም ደግሞ ፊንቴክንና የሞባይል ስልክን ተጠቅመው ከዚህ በፊት የባንክ አገልግሎት የማያገኙ በተለይም ደግሞ ወጣትና ሴቶች ላይ ትኩረት ያደረገ እንቅስቃሴ የሚያደርጉ ናቸው። ስለዚህ እነዚህ ተናጋሪዎች እና ኩባንያዎችን ኢትዮጵያ ላይ ያሉ የፊንቴክ ካምፓኒዎች የማግኘት አጋጣሚ ያገኛቸዋል። ወደ ኢትዮጵያ ስንመጣ ከዚህ በፊት አይቤክስ የሚያወጣቸው ሪፖርት ላይ የሚጠቅሳቸው ትልቅ ተጽዕኖ ፈጣሪ የሆኑ የፊንቴክ ባለሙያዎች እና ድርጅቶች አሉ። ለምሳሌ ለመጥቀስ ያህል አፖዚት የተባለውን ካምፓኒ መጥቀስ እንችላለን። ሌሎች ካምፓኒዎችም አሉ። ለምሳሌ አሞሌን ማየት እንችላለን። ትልቅ የሆነ የኢኮሜርስ እና ሞባይል ባንኪንግ ላይ ለውጥ ያመጣ ኩባንያ ነው። ኤም ብር አለ። የኤም ብር ዋና ጸሐፊ ይናገራሉ። እንዲሁም ደግሞ የአሞሌ ዋና መስራችም ንግግር ያደርጋሉ። የባንክ ኃላፊዎች ንግግር ያደርጋሉ። በፊንቴክ ላይ እየሰሩ ያሏቸውን አገልግሎቶች ለተሰብሳቢዎቻችን ያስታውቃሉ። በተጨማሪም የዚህ ጉባኤ በኢትዮጵያ በመከናወኑ እና የመንግስትም ድጋፍ በማግኘቱ በጣም ደስ ይለናል። ክቡር ዶክተር ጌታሁን የኢኖቬሽን ሚኒስ የመንግስት ተናጋሪ ይሆናሉ። እንዲሁም ክቡር ዶክተር ይናገር የናሽናል ባንክ ገቨርነር ተናጋሪ ናቸው። ኤፍኤም የጆብ ክሪኤሽን ኮሚሽነር፣ አቶ አበበ የኢትዮጵያ ኢንቨስትመንት ኮሚሽነርን ጨምሮ በርካታ ከፊንቴክ እና ከስራ ፈጠራ ጋር ተያያዥነት ያላቸው የመንግስት ተቋማትን የሚያስተዳድሩ ተናጋሪዎችንም እናሳትፋለን። ኢትዮጵያ የወጣቶች ሀገር ናት። በርካታውን መቶኛ የሚይዙት ወጣቶች ናቸው። እንደዚህ ያለው ጉባኤ ለእነዚህ ወጣቶች ምን ተስፋ አለው? እነዚህን ወጣቶች ለማነቃቃትና ለማበረታታት የሚሆን የሀሳብ መዋጮ ይቀርብበታል ወይ? ትክክል። ትኩረት ያደረግነው ወጣቶችና ስራ ፈጣሪ መሆን የሚችሉ ልጆች ላይ ነው። ስለዚህ ቅዳሜ እለት ያወጣ ነው አንድ ማስታወቂያ ያለ አፍሪካ ፊንቴክ ሳሚት አዲስ ሁለት ሺ አስራ ዘጠኝ የሚለው ዌብሳይታችንም ላይ አለ። ምን አድርገናል? ስለዚህ አስር ነጻ የሆኑ የኤግዚቢሽን ማሳያ ጠረጴዛዎችን አዘጋጅተናል። ፕሮዳክታቸውንና አገልግሎታቸውን ለኢንቨስተሮች፣ ለባንኮች እንዲሁም ስራ ፈጣሪና ስራ ፈጣሪ የሆኑ ድርጅቶችን የሚደግፉ የተለያዩ አካላት እንዲያየዋቸው እናደርጋለን። ይሄ በራሱ ትልቅ የሆነ እይታ ይፈጥርላቸዋል አንዱ ነው። ስለዚህ በዚህ አጋጣሚ ስራ ፈጠራ ላይ ትኩረት ያደረጉ ወጣቶች እና ስታርታፖች አፕላይ እንዲያደርጉ አደራ ለማለት እፈልጋለሁ። በሁለተኛ ደረጃ ከነዛ ውስጥ ከሶስቱ እንግዲህ ኢንቨስተሮች ይሰሟቸዋል፣ የመንግስት ባለስልጣናት ይሰሟቸዋል፣ ባንኮች ይሰሟቸዋል። ስለዚህ ድጋፍ የማግኘት አጋጣሚያቸው ሰፊ ይሆናል። ከእነሱ ውስጥ ደግሞ አንዱ አሸናፊ የሆነው በሲሊከን ቫሊ ቤዚ ያደረገውና ስታርታፕ ወርልድ ካፕ የተባለው ድርጅት ሙሉ ወጪያቸውንና ጉዟቸውን ሸፍኖ ወደ ሲሊከን ቫሊ እንዲወስዳቸውም ዝግጅት አድርገን ሱ ቀስ በቀስ ከሄዋን እኔ እኮ ነኝ ባንተ ፍቅር እድለኛ ገዳም፣ እኔ ነኝ ያገኘው ክብር ታጅቤ በንጹህ ፍቅር እኔው ነኝ ያው እድለኛ ባንተው ያንተው ገን በገን ደስተኛ። ለምለም ሀይለ ሚካኤል ገዳም የተሰኘ አዲስ የሙዚቃ! ሌት ነው ሄደን እንግዲህ እንጠብቃለን የዘሻት ትመጫለች ብለን። በሙዚቃ ዝግጅታችን ትሆናለች። ለዛሬ ግን ባጭሩ ይህን ያህል ካሰማናችሁ በእኛ በኩል ደናደሩ አብረናችሁ ያመሸ ነው ጽዮን ግርማለ ነበር ዝግጅቱን በማቀናበር ደግሞ ደናደሩ उन रेडियो सगले अमेरिका तीन